ይህ የአሜሪካ ድምጽ ሬዲዮ የአማርኛ አገልግሎት ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የምናሰማውን ፕሮግራም አሁን ጀመር። የምግብ እጥረት የለንም። የምግብ መጠባበቂያ ክምችት በበቂ ያለን እንደ አገር ስለዚህ የዚህ ስጋት የለንም። አንድም ቦታ የምግብ እርዳታ አይቀርብም። አሁን በኢትዮጵያ ግብርና ሚኒስቴር የሕዝብ ግንኙነት ኃላፊ አቶ አለማየሁ ብርሃኑ ናቸው። በሁለተኛው አጋማሽ ሰፋ ያለ ዝርዝሩ ይቀርባል። እዚሁ አካባቢ የተሰጠ የእህል እርዳታ አለ። እዚሁ ድብቲ ውስጥ የሚሰጥ የእህል እርዳታ አለ፣ በመንግስት አለ። ይሄ በኩሉ ከላይ ከመሀል ሀገር አካባቢ የገዙ ማለት ነው፣ መንግስት ማለት ነው። ከላይ ይምጡ ይሁን ከአካባቢም ይግዙ ይሁን ከውጭ ይምጡ ይሁን እርዳታ እየከፈሉ ነው ያለ ለህብረተሰቡ ማለት ነው። ዘጋቢያችን ግርማ ግብሩ አፋር ክልል ዱብቲ ውስጥ ያነጋገራቸው ናቸው። በእለቱ አብይ ርዕስ ይቀርባል። በሁለተኛው አጋማሽ ዛሬ አድማጮች ሐኪሙን የጠይቁ እንዲሁም ግብርና በተከታታይ ይቀርቡላቸዋል። ጤና ስጥልን አድማጮቻችን እንደምን አምሽታችኋል። ዛሬ ነሐሴ 12 ማክሰኞ 2007 ዓ ም ነው። አስተናጋጆቻችሁን ያዳነች ፍስሀዬና አዲሱ አበበንን ጽዮን ግርማ ፕሮግራሙን ትመራለች። አሁን በቅድሚያ የምሽቱ የዓለም ዜና ይቀርባል። የደቡብ ሱዳን ፕሬዝደንት ሳልቫ ኬር ለ20 ወራት ያህል የዘለቀውን የእርስ በርስ ጦርነት ለማቆም የታቀደውን የሰላም ውል አልፈርምም ማለታቸው ይታወቃል። ፕሬዝደንት ኬር ስምምነቱን ከመፈረማቸው በፊት የ15 ቀናት ጊዜ እንዲሰጣቸው መጠየቃቸውን አዲስ አበባ በተካሄደው የሰላም ንግግር በሸምጋይነት የተሳተፉት ወገኖች ገልጸዋል። በ15 ቀናት ውስጥ ወደ ሀገራቸው ተመልሰው ከተለያዩ ወገኖች ጋር መመካከር ነበር የፈለጉት። የመንግስቱ የማስታወቂያ ሚኒስትር ማይክል ማኩዌ ዛሬ ጁባ ላይ ባደረጉት ጋዜጣዊ ጉባኤ ባለሥልጣኖች ስምምነቱን ስለመፈረም ጉዳይ ከደቡብ ሱዳን ሕዝብ ጋር ይመካከራሉ ብለዋል። የአማጽያኑ መሪ ሪያህ ማቻር በበኩላቸው በሚስተር ኪር ውሳኔ እንደተገረሙ ገልጸዋል። ለሳቸው የሚያመች የስምምነት መሠረተ ሐሳብን ነበር ያገኙት። በመላ የስልጣኑ ክፍፍል ሀሳብ በብሔራዊ ደረጃም ጭምር ብዙ የስልጣን ድርሻ ነበር የሚያገኙት። ስለሆነም የስምምነቱን መሠረተ ሐሳብ ለመፈረም ያልፈለጉበት ምክንያት አልገባኝም ማለታቸው ተገልጿል። ማቻርና የደቡብ ሱዳን ገዢ ፓርቲ ኃላፊ ስምምነቱን ሰኞ ማታ ፈርመው ነበር። ይሁንና የደቡብ ሱዳን ፕሬዚደንት አልፈርምም በማለታቸው የስምምነቱ መፈረም ትርጉም አልባ አድርጎታል። የብሪታንያ ውጭ ጉዳይ ሚኒስቴር ስምምነቱን የመፈረሙ ጉዳይ ማዘግየቱ ፈጽሞ ተቀባይነት አይኖረውም ብለዋል። ጁባ ውስጥ ከአማጽያኑ ጋር ያልሆኑ ተቃዋሚዎች ስምምነቱ በተቻለ ፍጥነት እንዲፈረም ጠይቀዋል። የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ በደቡብ ሱዳን ውጊያ እንዲራዘም በሚያደርገው ማንኛውም ቡድን ላይ ማዕቀብ ለመጣል ዝተዋል። በዚህ በደቡብ ሱዳን የሰላም ስምምነት ላይ ዘገባን በመጽሔቱ እናቀርባለን። ናይጄሪያ በምግብ እጥረት በተጎዱና ለከፍተኛ የሰውነት መሟሸሽ የተጋለጡ ከፍተኛ ቁጥር ያላቸው ሕጻናት ከሚገኙባቸው ሀገሮች አንዷ ናት። ይሁንና በናይጄሪያ መንግስትና በተባበሩት መንግስታት የሕጻናት ተራድሮ ፕሮግራም ትብብር የሚንቀሳቀሰው ፕሮጀ ለተጎዱ አልሚ ምግቦችን በማድረስ የበርካታ ህጻናትን ህይወት መታደጉን በቅርቡ ይፋ የተደረገ አንድ አዲስ መረጃ አመልክቷል። ክሪስቲያን ዳካር ከሚገኘው የአሜሪካ ድምፅ ቢሮ ያጠናቀረው ዘገባ አለ አሉላ ከበደ ያቀርባል። ቁጥራቸው አንድ ነጥብ ሰባት ሚሊዮን የሚደርስ ዕድሜያቸው ከአምስት ዓመት በታች የሆነ የናይጄሪያ ሕፃናት እጅግ ለበረታ የምግብ እጥረትና ይህንንም ተከትሎ ለሚመጣ ከፍተኛ የሰውነት መሟሻዎች ችግር ተጋልጠዋል። ከ361 ሺህ በላይ ሕፃናትም በየዓመቱ ከዚሁ ጋር በተዛመዱ ችግሮች ሳቢያ ለህልፈት ይዳረጋሉ። አሬ እንደ ዋጋት በናይጄሪያ የተባበሩት መንግስታት የህፃናት አድም ፕሮግራም የምግብ እርዳታ ፕሮጄ ተጠሪ ናቸው። በተለይም የአገሪቱ ሰሜናዊ ክፍል በወረርሽኝ መልክ የሚታየውን ይህን የከፋ አዝማሚያ ለመሸከም ተገደዋል ይላሉ። ኖርፓርት ካንትሪ ኦ ሶ ፍሬንስ ኤዱኬሽን ሌቨል ሊት ሌቨል አሎዋል በሰሜናዊው የአገሪቱ ክፍል የትምህርት ደረጃውም ዝቅ ያለበት አካባቢ ነው። የድህነቱም ሁኔታ ቢሆን በደቡቡ የአገሪቱ ክፍል ካለው በአንጻሩ የከፋ ነው ነው ያሉት። እንደ አውሮፓውያን የዘመን አጣጠር በ209 ዓ ም የናይጄሪያ መንግስት ከተባበሩት መንግስታት የህጻናት ፕሮግራም ጋር በመተባበር ኋላ ላይ በ11 ግዛቶች የተስፋፋ የሙከራ ፕሮጀ አስተዋወቀ። በዚህም ፕሮግራም አማካኝነት ማህበረሰብ አቀፍ አስተዳደር በምግብ እጥረቱ ክፉኛ የተጠቁት ህጻናት አልሚ ምግብ የሚያገኝበት ብቻ ሳይሆን በየሳምንቱ የጤና እንክብካቤ የሚያገኙበት፣ ወላጆችና የህክምና አገልግሎቱ አቅራቢዎች አብረው የሚሰሩበት ሁኔታ ለአመርቂ ውጤት በቃ ነው ያሉት። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የታይላንድ ጠቅላይ ሚኒስትር ፕራዩት ቻን ኦቻ በሀገሪቱ መዲና ፍንዳታ በደረሰበት አካባቢ በጸጥታ ጥበቃ ካሜራ የታዩ ተጠርጣሪዎች በባለሥልጣኖች እየተፈለጉ መሆናቸውን ገልጸዋል። በፍንዳታው ቢያንስ 22 ሰዎች ሲሞቱ 120 ቆስለዋል። በተለያየ ምክንያት ሀገሪቱን ለማፍረስ የሚጥሩ ሰዎች አሉ ሲሉም ተናግረዋል። ጠቅላይ ሚኒስትሩ በቴሌቪዥን ባደረጉት ንግግር ሀገሪቱን የማፍረሱ ጥረት የፖለቲካ ዓላማ ያለው ሊሆን ይችላል። ኢላማ የሚደረጉትም የኢኮኖሚና የአገር ጉብኝት ዘርፎች ሊሆኑ ይችላሉ። መንግሥት ጥፋተኞቹን አድኖ ለፍርድ ለማቅረብ ይጥራል ሲሉም ጠቅላይ ሚኒስትሩ አስገንዝበዋል። ባለሥልጣኖች እንደሚሉት አንደኛው ተጠርጣሪ ትላንት ማታ ፍንዳታ በደረሰበት ኤራዋን በተባለው የተቀደሰ ቦታ ላይ ታይቷል። ዛሬ የወጣ የቴሌቪዥን ምስል እንደሚያሳየው አንድ ሰውዬ ጀርባው ላይ የተሸከመውን ቦርሳ አንድ አግዳሚ ወንበር ላይ ትቶ ሄደ። ብዙም ሳይቆይ ታዲያ በተቀደሰው ቦታ ፍንዳታ እንደደረሰ ባለሥልጣኖች ገልጸዋል። ዛሬ ደግሞ በባንኮክ መተላለፊያ ጣቢያ ላይ አነስተኛ ፍንዳታ እንደደረሰ ታውቋል። ቲያንጂን በተባለችው ባለፈው ሳምንት ትልቅ ፍንዳታ በደረሰባት የቻይና ወደብ ከተማ ዛሬ ዝናብ በመዝነቡ የፍለጋውን ጥረት ከባድ አድርጎታል። ባለፈው ሳምንት በአንድ መጋዘን ላይ በደረሰው ፍንዳታ ቢያንስ 114 ሰዎች ማለቃቸው ይታወቃል። በቦታው ያሉት ሰራተኞች በአደጋው የሞቱትን በአንድ ደቂቃ ዝምት አስበዋቸዋል። ጥሩንባም አሰምተዋል። አብዛኞቹ የእሳት አደጋ ሰራተኞች የሆኑ 57 ሰዎች የገቡበት አልታወቀም። በቦታው ያሉት መጋዘኖች በብዙ ሺህ ቶኖች የሚቆጠሩ ኬሚካሎች ተቀምጠውባቸው ነበር። 700 ቶኖች ሶዲየም ሳይናይድ፣ 800 ቶኖች አሞኒየም ናይትሬት፣ 500 ቶኖች ፖታሽየም ናይትሬት ተከማይተውባቸው እንደነበር ተገልጧል። የመንግስት ሚዲያ ዛሬ በዘገበው መሰረት የመጋዘኑ ባለቤት የሆነው ኩባንያ ከመርዛማ ኬሚካሎች የተያዙ ስራዎች ማካሄድ ቢፈቀድለትም ፈቃዱን ያገኘው ባለፈው ሰኔ ወር ነው። የቻይና ኮሚኒስት ፓርቲ ጸረ ሙስና ክፍል፣ የቻይና የአካባቢ ደህንነት ጥበቃ አገልግሎት ኃላፊ በባለስልጣናት እየተመረመሩ መሆናቸው ገልጧል። የመሳሪያና የኒክሌር መሳሪያ ትልልፍ ቁጥጥር ጠበብት ቡድን የኢራንን የኒክሌር ፕሮግራም ለመቆጣጠር የተደረገውን ዓለም አቀፍ ስምምነት ጠንካራ፣ ዘላቂና ለማጣራት የሚያስችል ሲል አሞግሶታል። ዋናው መስሪያ ቤቱ ዋሽንግተን የሆነው የመሳሪያ ቁጥጥር ማህበር ስምምነቱ የአውሮፓ ህብረት፣ በመካከለኛው ምስራቅ ያሉት አጋሮችና የዓለም አቀፍ ማህበረሰብ ጥቅምን ያራምዳል ሲል አሞግሶታል። ቡድኑ ባወጣው መግለጫ የተፈረመው ስምምነት በኢራን የኒውክሌር ፕሮግራም ላይ ዘላቂና ለማጣራት የሚያስችል ገደብ ይጥላል። ኢራን ለወደፊቱም ቢሆን የኒውክሌር መሳሪያ እንዳትሰራ ያደርጋል። በሚስጥር ብትሞክርም እንኳን ወዲያውኑ ሊታወቅ እንደሚችል የጠበብቱ ቡድን ገልጿል። ቡድኑ ይህን መግለጫ ያወጣው የዩናይትድ ስቴትስ ምክር ቤት ስምምነቱን ለማጽደቅም ሆነ ላለማጽደቅ ድምፅ ለመስጠት ሳምንታት በቀሩበት ወቅት ነው። የተባበሩት መንግስታት ድርጅት ሜዲትሬንያን ባህርን ለማቋረጥ በሚሞክሩ ፈላሾች ምክንያት እየተባባሰ በመሄድ ላይ ያለውን ቀውስ በመወጣት ረገድ የግሪክ መንግስት የአመራር ብቃት ያለው መሆኑን እንዲያሳይ መክሯል። ወደ ግሪክ የሚገቡ ፈላሾች ብዛት 160 ሺህ ደርሷል። ሕፃን የሚገኝባቸው ስድስት ሶሪያውያን መጤዎች ወደ ግሪክ ሲያመሩ በቱርክ የባህር ጠረፍ እንደሰመጡ የተባበሩት መንግስታት ከፍተኛው የስደተኞች አገልግሎት ገልጧል። የግሪስ መንግስት የበለጠ ጥረት የማድረግ ኃላፊነት አለበት፣ የአውሮፓ ህብረትም ግሪስን መርዳት ይኖርበታል ሲል የስደተኞቹ አገልግሎት አሳስቧል። ሀገራቸው በኢኮኖሚ ችግር የተዘፈቀችው የግሪስ ጠቅላይ ሚኒስትር አሌክሲስ ሲፕራስ በበኩላቸው ወደ ግሪስ የሚፈሱት ስደተኞች ብዛት የመንግስቱ መዋቅር ሊሸከሙ ከሚችለው በላይ ነው በማለት በያዝነው ወር የአውሮፓ ህብረትን እርዳታ ጠይቀው ነበር። በመጨረሻም የኢንዶኔዥያ ባለሥልጣኖች ዛሬ በገለጹት መሰረት ባለፈው እሁድ በሀገሪቱ ምስራቅ ክፍል ወድቆ ከተከሰከሰው አይሮፕላን በህይወት የተረፈ ሰው የለም። አይሮፕላኑ የወደቀበት ፓፑዋ ክፍለ ሀገር የሚገኘው ቦታ በቀላሉ የማይደረስበት በመሆኑ የመድህን ሰራተኞች በቦታው ለመድረስ የቻሉት ዛሬ ሲሆን አይሮፕላኑ ሙሉ በሙሉ እንደወደመ ገልጸዋል። ትሪጋና በረራ 267 አይሮፕላን ያሳፈረው 54 ሰዎችን ነበር። የምድን ሰራተኞቹ የ53 ሰዎች አስክሬኖችን እንዳገኙ ባለሥልጣኖች ገልጸዋል። አይሮፕላኑ በተጨማሪም እርዳታ ለሚያስፈልጋቸው ዜጎች የሚከፋፈል ወደ 470 ሺህ ዶላር የሚጠጋ የመንግሥት ገንዘብንም ጭኖ እንደነበር ታውቋል። አድማጮች፣ የምሽቱ ዜናችን ሲል ያበቃ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እንገናኛለን። የምናስተናግዳችሁ ደግሞ እኔ አዲሱ አበበና፣ እኔ አዳነች ፈሳየንን። በአሁኑ ጊዜ በኢትዮጵያ እየተራበም ሆነ እርዳታ የሚሰጠው ሰው የለም ይላል ግብርና ሚኒስቴር። በግብርና መር ኢኮኖሚ እየተከተልን ባለንበት ጊዜ ውስጥ ረሃብ የሚባል ስጋት የለም እንደ ሀገር እንደ ኢትዮጵያ ማለት ነው። በሚኒስትሩ መስሪያ ቤት የሕዝብ ግንኙነት ኃላፊ አቶ አለማዩ ብርሃኑ ናቸው። ዝርዝሩን በሁለተኛው አጋማሽ እናሰማለን። አሁን የዕለቱ አብይ ርዕስ በአፋር ክልል ሰሞኑን በጣለው ዝናብ ጥሩ ተስፋ እንዳገኙበት የዱብቲ ነዋሪዎች ለዘጋቢያችን ግርማይ ገብሩ ገልጠዋል። ሆኖም ዝናቡ ቀጥሎ ሳር በደንብ እስኪያቆጠቁጥና እንስሳቱም መኖ እስከሚያገኙ የመንግስትም ሆነ የለጋሽ ድርጅቶችን እርዳታ እንደሚሹ ገልጸውለታል። ዘገባውን ነው። አቶ ያሲን ሞያሌ የዱብቲ ነዋሪ ናቸው። ሰሞኑን በአካባቢው የጣለው ዝናብ ጥሩ ተስፋ እንዳገኙበት ይናገራሉ። ይህም ሆኖ ዝናቡ ኃይለኛ በመሆኑ ምክንያት በድርቁ ተዳክመው የነበሩት እንስሳትን እየጎዳቸው መሆኑን ደግሞ ይገልጻሉ። በዚህ ሳምንት በጣም ኃይለኛ ዝናብ ነው፣ በጣም ኃይለኛ ከሚባለው ዝናብ ነው። በዚሁ ክረምት ግን ዝናብ በቂ ዝናብ አግኝታቸዋል። ዛሬ በቂ ዝናብ አለ፣ የዘነበ ይገኛል አሁንም ማለት ነው። ስለዚህ ከዝናብ ብዛት ምክንያት አሁን ማለት ነው የሞቱ እንስሳሶች አለ። ዝናቡ ኃይለኛ በመሆኑ ተጎርቶ የነበሩ ከሞት የተረፉ አቅም የሌለው ማለት ነው እንስሳዎቹ የተዳከሙትን፣ በሀይለኛ ዝናብ ምክንያት ትንሽ የተጎዳ አለ ናቸው። ስንት ይሆናሉ? በእኛ አካባቢ ወደ ታች ታንጋይ ኮማ የሚባል እና መገንታ አካባቢ ላይ የሞቱት አለ አንድ አርባ የሆኑት ምናምኖች ዛ አካባቢ ሞተዋል። ፍየሎቹ ማለት ነው በሰው ሕይወት ላይ የደረሰ ጉዳት አለ? በእኛ አካባቢ በሰው ሕይወት ላይ የደረሰ ጉዳት የለም። ሰላም ነው። የሰው ጉዳት ሰላም ነው። እንስሳ አይወራም በኛ እንስሳ ሆኔ የሚበላ ስለሌለ የሚበላ የሌለ እንስሳት የሚወራ ነገር የላት። ይሄ ዱብቲ ወረዳ ነው። ይሄ ዱብቲ ወረዳ ነው። ቀበሌው ምን ይባላል? ቀበሌ ይሄ ዜሮ አንድ ቀበሌ ኑሮ እንዴት ነው? ስራ እንዴት ነው? እዚህ ከተማ ውስጥ እዚህ አካባቢ የመንግስት ሰራተኞች አለ ከመንግስት ሰራተኞች ውጭ ደግሞ ስኳር ሰራተኞች አለ። አሁን ስኳር ስኳር ከመጣ በኋላ ማለት ነው። በፊት ደርግ ከነበረው ስራ ሰራተኞችም ሆነ የአሁኑም በሙሉ ማለት ነው የዚህ ስኳር ሰራተኛ ነው አሁን ሰዓት ማለት ነው። ስኳር ፋብሪካ የት አካባቢ ነው ስኳር ፋብሪካ? ሳይታ በታች ነው ያለሳይታበታ ጉዳ የሚባል እና እሱ ጥሩ የስራ እድል ፈጥሯል ነው የሚሉት በጣም በጣም በጣም ኃይለኛ ትራይ እንዲል አለ አሁን ሰዓት ማለት ነው። አሁን ሕዝቡ ትንሽ ሰሞኑን በደረሰው አንዳንድ የድርቅ ምልክቶች እዚሁ አካባቢ የተሰጠ የህል እርዳታ አለ እዚሁ ዱብቲ ውስጥ የሚሰጥ የህል እርዳታ አለ በመንግስት አለ። ይሄ በኩሎ ከላይ ከመሀል ሀገር አካባቢ የገዙ ማለት ነው መንግስት ማለት ነው ከላይ ምቱ ይሁን ከአካባቢ ይግዙ ይሁን ከውጭ ይምቱ ይሁን እርዳታ እየከፈሉ ነው ያለው ለህብረተሰቡ ማለት ነው። መቼ ነው የተሰጠው እርዳታው? እዚህ ወር አሁን አሁን አሁን እየሰጡ ነው ያለው አሁኑ ሰዓት። ለአንድ ሰው ስንት ነው የሚሰጠው? ለአንድ ሰው እንደ በፊት ነው 15 ኪሎ አካባቢ ይሰጣል። ለአንድ ሰው 15 ኪሎ በቆሎ ይሰጣል። ለወር ነው? ለወር ለወር ለ15 ቀን ይሁን እንደዛ አካባቢ ነው ወሰደ። የሚሰጡት ማለት ነው። ያው አነስተኛ ነው። ዝናብ ምክንያት የተጎዱ እንስሳቶችም አለ። በፊት ዝናብ የሌለበት ጊዜ ሀብቶቻችንን መብላ የሚበላበት በማታት ምክንያት የሞቱ አለ። አሁን ደግሞ ዝናብ ከመጣ በኋላ ደግሞ ዝናቡ ኃይለኛ በመሆኑ ዝናቡ ኃይለኛ ለዚህ አደጋ በስተቀር አሁን የተሻለ ሁኔታ አለ ከዝናብ በኩል ማለት ነው። ከድርክ በኩል ግን ደግሞ አሁን አሁንም መካቆም ያስፈልጋል። ዝናብ ተረጋግቶ እሳ አሁን ሳር የሚበክሉ ሃያ ቀን በኋላ ነው ሳሩ አካባቢ ላይ የሚበቅለው ማለት ነው። ተጨማሪ ዝናብ ካመጣ በኋላ ከሀያ ቀን በኋላ እንስሳውን ደህና ትረጋጋለ ብለን ነው የምንጠብቀው። ሳሩ ያኔ ይደርሳል ይደርሳል። መሬቱ ዳርቆ ስለነበር ነው ቶሎ ውሃ ስለዘነበው ዝናብ ወደ ውስጥ ስለምታስገባ በዳርቆ የነበረ መሬት በመሆኑ ቶሎ አይበቅልም፣ ይበቅላል ብለን ነው የምንጠብቀው ግን ያም ሆነ ያም ሆነ እህሉ ያስፈልጋል። አሁን ይሄ ሶስት ወር ውስጥ ማለት ነው እርዳታው እርዳታው ያስፈልጋል። ለምን እንስሳ አሁን ከሁለት ወሩ አንድ ወር በኋላ ነው ሰውነቱ መመለስ የሚችለው። ስለዚህ ያኔ ስለዚህ ያንን እንስሳ እየሸጣችሁ ነው የምትጠቀሙት ማለት ነው። ያው እንስሳ መስታቱን አይቀሬ ነው እየሰጣ ነው ተስቶ ነው የሚበሉት ማለት ነው። ስለዚህ አሁንም መንግስት የሆነ የርዳት ድርጅቶችም ሆነ አሁን አሁን ሶስት ወር ውስጥ ተረባርቦ ይሄንን ችግር አንድ ሰው አንድ ከረተት እንዲዳርስልን ደረጉ። ይሄ ሶስት ወር በኋላ ችግሮችን እየተቃለለ ይሄዳል ብለን ነው የምናስበው። በጣም ነው ማመሰግነት። እኔም አመሰግናለሁ እዚህ ድረስ መታችሁ ህብረተሰቡ ጋራ እንዲህ አይነት ጥያቄዎች የረሃብ ጉዳይ ለመታያክ በደረሳቸው በጣም ነው የምናመሰግነው እና በቀጣይም ሆነም በሌላ አካባቢም ሆነ ይግርኩ ሁኔታ እየታያካችሁ ብትሄዱ ሊበለተት ይረዳላችሁ ለማለት አለ። በሌላ በኩል ከአሳይታ ወደ ደጋ አካባቢ ከብቶቻቸው ይዘው ውሃና ሳር ፍለጋ ይጓዙ የነበሩትን አርብቶ አድሮችንም አነጋግር ያለሁኝ። ስምህ ማን ልበል? አሊ አሐመድ ሕሴን። ከብቶች ይዛችሁ እየሄዳችሁ ነው ያላችሁት። ወዴት ነው የምትሄዱት? አሁን እንዴት ነው? ውሃና ሳር አጣችኋል አላቸው አግኝታችኋል ወይስ ምንድን ነው? ዝናብ አሁን የመጣ ነው እና ዝናብ አሁን ነው ጀምሮ ገና

ከዚህ ስንት ኪሎ ሜትር ይሆናል? ሩቅ ነው። ከዚህ ሩቁ ነው ሩቁ ነው። እስኪ በሰዓት ንገረኝ። ትናንትና ከሰዓት ነው ጀምሮ፣ ትናንት ከሰዓት ነው የተነሳችሁት? አዎ። ዛሬ ቀን ሰባት ሰዓት ሰምራ ነው የገባው። ማታ ቦራ ነው ማታ። ይህት ነው ያደራችሁት? ከዚያ መንገር ነው ቦራ ገርዳት ምን ይባላል? ቁሩብ ባህሪ ቁሩብ ቦራ የነ አዎ። ቁሩብ ቦራ አዎ ሰሞኑን ዝናብ መዝነቡ ለእናንተ በጣም ጥሩ ነው። አው ደስ ያለው አ ደስ ብሏቸዋል። አው ዝናብ ካለ ደስ ብሏል። ዝናብ ከሌለ ችግር ነው። አ እኛ ዝናብ ነው የሚፈልገው። እኛ አለ ይሄ ምንድነው? ወተት ነው ያስክበት አው ይከብቲ መጣውቲ እዛ መሬት ያስከምታል። ጊዜ ለማለብ ስትፈልግ ነው የምትሰጣቸው ይሄን ነገር አው ይሄ ነው የሰጠው ወተት ትንጃ ከሌለ ከብት እንግዲህ እናንተ ነው ያገኘናችሁ። ከአሳይታ ወረዳ ወደ ሰመራ የሚወስድ መንገድ ነው መንገድ ላይ ይህን መንገድ ወደ ጅቡቲም ይወስዳሉ። አዎ፣ እዛ ላይ ይገነጠላል። ስፓልት ሁለተኛ ስፓልት አለ፣ ወደዛ ወደ አይሰ። እነኚህ ያገኘኋቸው ከአሳይታ ወረዳ ወደ ደጋው አካባቢ ውሃና ሳር ፍለጋ ከብቶችን ይዘው ሲጓዙ የነበሩት እረኞችን ነበር ያነጋገርኩት። አሊ፣ እንግዲህ መልካም መንገድ፣ መልካም መንገድ። ሰላም ዋሉ። አሽ አሁን ደግሞ ወደ መጽሔት እናልፋለን። የመጨረሻው እንደሚሆን ተስፋ የተጣለበት አራተኛው ዙር የደቡብ ሱዳን የሰላም ድርድር ያለ ምንም ውል ስምምነት ተጠናቀቀ። የተቃዋሚዎች መሪ ሪያክ ማቻር ፊርማቸውን ቢያኖሩም ፕሬዚደንት ሳልቫኪር ለመፈረም አልተስማሙም። መጀመሪያ ተስማምተው ነበር፣ ኋላ ግን ሀሳባቸውን ቀየሩ። ስምምነቱ እስከ ነሐሴ አስር ቀን ማለቅ አለበት ያለው አለም አቀፍ ማህበረሰብ የሳልቫኪርን ውሳኔ ለመጠበቅ የተስማማ ይመስላል፣ ይላል ይህ ስነ ስርዓቱን ሂደት የተከታተለው ዘጋቢያችን እስክንድር ፍሬው። የስልጣን ጉዳይ የደቡብ ሱዳንን ወገኖች አላስማማም። ሀገሪቱን በፕሬዝዳንትነት እየመሩ የሚገኙት ሳልቫኪር ማያርዲት የሰላም ስምምነቱን ያልፈረሙት ከዚሁ ርዕስ ጋር በተገናኘ ባላቸው ልዩነት ነው። በሀገራቸው ተባብሶ የቀጠለውን ግጭት ለማስቆም የሽግግር መንግስት መቋቋም እንዳለበት እርሳቸውም ሆኑ የተቃዋሚዎቹ መሪ ዶክተር ሪያክ ማሻር ተስማምተዋል። የሽግግር መንግስቱ የሚቆየው ለሁለት ዓመት ተኩል ሲሆን በዚህ ጊዜ ውስጥ አዲስ ህገ መንግስት ይረቀቃል። አጠቃላይ ምርጫም ይካሄዳል። ከሽግግር መንግስቱ የ30 ወራት ቆይታ በ18ቱ ሁለቱም የየራሳቸውን ጦር ይመራሉ። ከ18 ወራት በኋላ ግን የሁለቱ ጦር ይዋሃድና በአንድ እዝ ስር ይሆናል። ከትናንት ወዲያ እሁድ መሸራተን ሆቴል የተካሄደው ድርድር በነዚህና በሌሎች ዝርዝር ጉዳዮች ላይ ከስምምነት እየተደረሰበት ነበር። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የኬንያው ፕሬዝዳንት ኡሁሩ ኬንያታ፣ የሱዳኑ ኦማር ሐሰን አልበሺር፣ የጅቡቲው እስማኤል ኦማር ጊሌና የሌሎች አገራት ከፍተኛ ባለስልጣናትም ጥረታቸው ውጤት እንዳስገኘ አስበዋል። እናም ትናንት ሁለቱን ወገኖች ለማፈራረም በአዲስ አበባው የተባበሩት መንግስታት ድርጅት የመሰብሰቢያ አዳራሽ ተገኙ። ሁኔታዎች ግን በታሰበው መንገድ አልሄዱም። እሁድ ምሽት በስምምነት ሰነዱ ላይ ተስማምተው የሄዱት ፕሬዝዳንት ሳልቫኪር ማያርዲት ከሰነዱ ውስጥ የማልቀበለው ክፍል አለ ሲሉ፣ ትናንት ጠዋት ሀሳባቸውን ቀይረው መጡ። ዋነኛው የኢጋድ አደራዳሪ አምባሳደር ስዩም መስፍን ለቪኦኤ እንዳብራሩት ፕሬዝዳንቱ ተጨማሪ ጊዜ የጠየቁበት የስምምነት ክፍል ከስልጣን ክፍፍል ጋር የተያያዘው ነው። መንግስትን በዚሁ ስምምነት ላይ እንዳይፈርም ያገዱት ቁም ነገሮች ምንድን ናቸው ተብሎ ቢጠየቁ ስልጣና አላካፈልም ነው። በሌሎቹ ጉዳዮች ላይ ምንም ይህነው ነው የሚባል የሚቋጭ ያቀረቡት ችግር የለም። በእርግጥም ትላንትና ማታ ጋድ መሪዎች አብረዋቸው ነው ያመሹት። በሙሉ ተቀብያለሁ ብሎ ነው ያደሩት። ተቀብያለሁ ስላሉ ዶኩመንቶችን ለማስተካከል ሰክረታሪቱ ሌሊቱን ሙሉ ቁጭ ብሎ ነው ያደረው፣ እንደገና በውይይቱ መሰረት ሲያስተካክል። ለማንኛውም ዛሬ ጠዋት ገና የምንመክርባቸው ጉዳዮች አሉና ይተላለፍልን የሚል ነው ያነሱት። ሁለቱ ወገኖች እንዲፈርሙት በተዘጋጀው የስምምነት ሰነድ መሰረት ሳልቫኪር ማያርዲት የሽግግር መንግስቱንም ይመራሉ። ተቀናቃኛቸው ሪያክ ማሻር ደግሞ አዲስ የሚፈጠረውን የተቀዳሚ ምክትል ፕሬዝዳንትነት ቦታ ይይዛሉ። ፕሬዝዳንቱ ከበድ ባሉ ጉዳዮች ላይ ውሳኔ ለማሳለፍ የተቀዳሚ ምክትል ፕሬዚዳንቱን ይሁንታ ማግኘት አለባቸው የሚለው ክፍል ግን ሳልቫኪርን አላስደሰተም። ስምምነቱ ከትናንትና እንዳያልፍ ሲያስጠነቅቅ የቆየው ኢጋድና ዓለም አቀፉ ማህበረሰብም ለጊዜው ተጨማሪ ጊዜ መስጠትን መርጧል። እናም ፕሬዝዳንት ኪር ሰነዱን ከደጋፊዎቻቸው ጋር እንዲመክሩበት የሁለት ሳምንት ጊዜ ተሰጥቷቸዋል። የወቅቱ የኢጋድ ሊቀመንበር የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህንኑ ነው ያንጸባረቁ ትሩ ፕሮሰስ ኦፍ ኔጎሺዬሽን ሳም ኦፍ አስ ወር ኢን ሬንጅ ኦፍ ሎዚንግ ሆፕ በድርድሩ ሂደት አንዳንዶቻችን ተስፋ ወደ መቁረጡ ተቃርበን ነበር። በስተመጨረሻ ግን ተስፋ አግኝተናል። የደቡብ ሱዳን መንግሥት በሰነዱ ላይ ያሉትንና ያልተስማማባቸውን ጉዳዮች በሚቀጥሉት ሁለት ሳምንታት ይመለከታቸውና ተመልሶ መጥቶ ስምምነቱን ይፈርማል የሚል ተስፋ። ይህ ለደቡብ ሱዳን ሕዝብ ጥሩ መልእክት ነው። ፕሬዚዳንት ሳልቫኪር እና የተደራዳሪ ቡድናቸው ይህንን ሰነድ በመፈረም መቋጫ እንዲያበጁለት እመኛለሁ። ይህንን እንዲያደርጉትም አበረታታለሁ። የተቃዋሚዎቹ መሪ ዶክተር ሪያክ ማሻር ስምምነቱን ሲፈርሙ በአዳራሹ የተገኙ ደቡብ ሱዳናውያን ደስታቸውን ገልጸዋል። ፕሬዝዳንት ሳልቫኪር ማያርዲት ስምምነቱን ባይፈርሙም በአዳራሹ ውስጥ ግን ተገኝተዋል። አንዲት ደቡብ ሱዳናዊትም ሳልቫ ለምን አይፈርሙም በማለት ተማጽኖና ቁጣ የተቀላቀለበት ድምፅ በተደጋጋሚ አሰምተዋል፣ ንግግሮችን በማቋረጥ ጭምር። ሌሎች ሁለት ሴቶች ደግሞ እዛው አዳራሽ ውስጥ ተቃቅፈው አልቅሰዋል። ተማጽኖ የምታቀርበውን ሴት ዞር ብሎ የተመለከቱት ፕሬዝዳንት ኪር ከባለሥልጣኖቻቸው ጋር ሲመክሩ ታይተዋል። የሰላም ስምምነቱን ሰነድ መፈረማቸው የሚታወቀው ግን ከሁለት ሳምንታት በኋላ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። የመጽሔቱን ዝግጅት ነው እያዳመጣችሁ ያላችሁት። ወደ መጨረሻው ርዕስ እናልፋለን። በሊቢያዋ ሲርቲ ከተማ ውስጥ የሚነሱ ተቃዋሚዎችን ለማፈንና ለመጨፍለቅ እስላማዊ መንግስት ነኝ የሚለው ቡድን ጅምላ ግድያን የመሳሰሉ አረመኔያዊ እርምጃዎችን እያካሄደ ነው ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር አስታውቋል። በሌላ በኩል ደግሞ መካከለኛው ምስራቅ ውስጥ እስላማዊ መንግስትን የመሰለ ቡድን ለመፈጠሩ ተጠያቂዎቹ ባላንጣዎቻችን መሆናቸውን የመካከለኛው ምስራቅ የተለያዩ ቡድኖች ጣት በመጠቋቋም ላይ ይወነጃጀላሉ። ሊሳሽ ላይን ከጀኔቫ፣ ሂዘር መዶ ከካይሮ ያጠናቀሯቸው ዘገባዎች አሉ። ሰለሞን አባተ ያቀርባል። የእስላማዊ መንግሥት ታጣቂዎች ሰሞኑን ሲርቴ ከተማ ውስጥ በሲቪሎች የተነሳን ተቃውሞ የጨፈለቁበት የጭካኔ መንገድ በእጅጉ እያስጨነቀው መሆኑን የመንግሥታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ገልጿል። የእስላማዊ መንግሥት ታጣቂዎች በአካባቢው ታዋቂ የሆኑ አንድ ኢማም በእስላማዊ መንግሥት ላይ ተቃውሞ በማሰማታቸው ምክንያት ገደሏቸው። ያንን ግድያ ተከትሎ ባለፈው ነሐሴ አራት የሲርት የከተማ ነዋሪ ተቆጥቶ ሲወጣ ውጊያ ተጀመረ። ወዲያው ታዲያ በአካባቢው የነበሩ ትጥቅ የሌላቸው ሲቪሎች ሁሉ በፍርሃት ሸሹ። የሲቪሎቹ ቁጣና ተቃውሞ ብዙ ግድያን አስከተለ። አይሲል ብዙ ሰው ገደለ ብለዋል፣ የሰብዓዊ መብቶች ኮሚሽነሩ ቃል አቀባይ ሩፐርት ኮቬል። ስንት ሰው እንደሞተ አሁን ገና አይታወቀም። ሊቢያ የሚገኘው የተባበሩት መንግሥታት የሊቢያ ድጋፍ ልዑክ ግን ከአራት እስከ ሰላሳ ስምንት ሰው ሳይሞት አልቀረም የሚል ያልተረጋገጠ ግምት አለው። እስከ ነሐሴ ሰባት ባሉት ቀናት አይሴል ከወረዳ ሦስት ዐሥራ ስድስት ሰው ይዟል። የእነዚያ ሰዎች ደህንነት ያሰጋናል። ሰዎች ሰርቴ ከተማ ውስጥ አራት የተሰቀሉ አስከሬኖችን በየመንገዱ ምሶሶና በአንድ አደባባይ ላይ ማግኘታቸውን ተናግረዋል። እነዚህ ሰዎች በውጊያው ውስጥ የተገደሉ ይሁን በኋላ ገድለዋቸው ይሁን አይታወቅም። የእስላማዊ መንግሥት ተዋጊዎች ሲርቴ ከተማ ውስጥና በሌሎችም አካባቢዎች እየተፈጠሩ ያሉ ትርምሶችን እንደ መልካም አጋጣሚ እየተጠቀሙ ሊቢያ ውስጥ ይዞታዎቻቸውን እያሰፉ መሆናቸው ተዘግቧል። ዴርና ከተማን የያዙ ጊዜ አንድ ታዋቂ ቤተሰብ ገድለው አስከሬኖቻቸውን አደባባይ ላይ አስጥተዋቸዋል ሲሉ የሰብአዊ መብቶች ኮሚሽነሩ ቃል አቀባይ ኮልቪል ተናግረዋል። በተጨማሪም የአይሲል ታጣቂዎች ቢያንስ አራት ሰው አደባባይ ላይ ሰው በተሰበሰበበት መግደላቸውንና አንድ ሰው ደግሞ አካሉን መቆራረጣቸውን ኮልቪል አክለው አመልክተዋል። እነዚህን ግድያዎች በአደባባይ መፈጸም ሊቢያ ውስጥ አይስልን ሊገዳደር ለሚሞክር ሁሉ መልእክት ለማሳለፍ ያለመ ይመስላል። ለአይስል ማደራቸውን የገለጹ ቡድኖችም ሃይማኖትን ሰበብ እያደረጉ በግለሰቦች ላይ እያነጣጠሩ ነው። የሚያሳዝነው በቅርብ ቀናት እንዳየነው የአይሲል ደጋፊዎች ሊቢያ ውስጥ ሃይማኖትን ሰበብ እያደረጉ ብርቱ የሰብአዊ መብቶች ረገጣዎችን በመደበኛ ሁኔታ እየፈጸሙ ሲሆን ለሲቪሎች ሥቃይና ለሕግ አከባበር ደግሞ ደንታቢስ መሆናቸውን ነው። ሊቢያ ውስጥ አይሲል ሙሉ በሙሉ የሚቆጣጠራት ከተማ ሲርቴ ስትሆን ተቀናቃኞቹ ዓለም አቀፍ ዕውቅና ያለው ምስራቃዊቱ ቶብሩክ ከተማ የሚገኘው መንግሥትና እስላማዊ ነው የሚባለው መናገሻውን ዋና ከተማይቱ ትሪፖሊ ያደረገው መንግሥት ሁለቱም በአይሲል ይዞታዎች ላይ በቅርብ ቀናት የአየር ድብደባዎችን ፈጽመዋል። በሌላ በኩል ደግሞ በሶሪያና በኢራቅ ወይም በሶሪያና ሌቫንት እስላማዊ መንግሥት ነኝ የሚለው ቡድን ለመፈጠሩ በተጠያቂነት ያልተጠቆመበት አንድም ሀገር ወይም ቡድን መካከለኛው ምስራቅ ውስጥ ማግኘት አስቸጋሪ ነው ብላለች። ሂደር መርዶክ ከካይሮ ባጠናቀረችው ዘገባ አንዳንድ ተንታኞች ከእነዚህ ክሶች ብዙዎቹ እውነትነት ሳይኖራቸው አይቀርም ይላሉ። የዛሬ ዐሥራ ሁለት ዓመት አሜሪካ ኢራቅን ወራ ሳዳም ሁሴንን ከመንበራቸው ካስወገደች ወዲህ ኢራቅ የዓመፅና የሁከት ገበያ ብዙ የሚተራመስባት ብዙ እጁን የሚነክርባት አውድ ሆነች። ከሀገሬው ትናንሽ የየሰፈር አውራ እስከ አካባቢው መንግሥታት ደግሞም እስከ ዓለም አቀፍ ኃይሎች የእጃዙር መራኮቻነት ደረሰች። እስላማዊ መንግሥት የሃይማኖት ጎራ ለይቶ የመታጠቅ ውጤት ነው ኢራቅ ውስጥ ከ1985 ዓ ም አንስቶ በተለያዩ ደረጃዎች እየተካሄደ የቆየና ዛሬም እየተካሄደ ያለ የሲቪሉ ሰው የሃይማኖት ጎራ ለይቶ መቆራቆስ ውጤት ነው ማለቴ ነው። እናም በዚያ ውስጥ የተሳተፉ ሁሉ ለአይሴል መፈጠር ተጠያቂ ናቸው። የአሜሪካ ፖለቲከኞችም ለአይሴል መፈጠር ምክንያት ሆኗል ያሉትን የየራሳቸውን ውንጀላ በተቀናቃኝ ወገን ላይ እየተሰናዘሩ ነው። ይህ መሰናዘር መካከለኛው ምሥራቅ ውስጥ ስር እየሰደደ በችግሩ እምብርት ላይ መከፋፈሉና መጠቋቋሙ መዛዛቱ እንዲካረር እያደረገ ነው። እስላማዊ መንግሥት ቡድን ከዓመት በፊት ስፋት ያለውን የኢራቅና የሶርያ ክልል ከተቆጣጠረ ወዲህ በያዛቸው አካባቢዎች ውስጥና ከዚያ ውጭም ባሉ የዓለም ክፍሎች የከፉ ግድያዎችና ጭፍጨፋዎችን፣ ሴቶችን መድፈር፣ ዝርፊያዎችን፣ ጠለፋዎችን እያካሄደ ነው። ለእስላማዊ መንግሥት መፈጠር ወይም ለቡድኑ በሚሰጠው ድጋፍ ከሚወቀሱና ከሚወነጀሉ በርካታ ሀገሮችና ቡድኖች መካከል ዩናይትድ ስቴትስ፣ ሳዑዲ አረቢያ፣ ቃታር፣ ቱርክ፣ ኢራንና እስራኤል ብዙ ጊዜ ይነሳሉ። እነዚህ ሀገሮች ደግሞ ሁሉም በጸረ አይሲል ፍልሚያው ውስጥ ግብረአበር ናቸው። ይህ የአሜሪካ ድምፅ ሬዲዮ የአማርኛ አገልግሎት ነው። እስቲ በነጻው ተዘዋዋሪ ቁጥራችን 2022-2025-9942 የውስጥ መስመር 14 ከደረሱን መካከል ጥቂቶቹን ለሁን እናድምጥ። አምሽ ላይ የሰጡት አስተያየት ማለት ትዝታ በላቸው ኢንተርቪውሁን የወዳጅነት ወሬ እያወሩ በነበሩበት ሰዓት የተናገሩት ንግግር ላይ በጣም ቅራኔ ስላለኝ እና እንደ ሕወሓት ቂመኛ መንግስት በኢትዮጵያ ታሪክ ላይም ያለ አይመስለኝም እና በደርግ ባለስልጣኖችን ይቅርታ አድርገናል ይላሉ፣ ግን እኮ ኢትዮጵያ ውስጥ በተለይ ደግሞ አዲስ አበባ ውስጥ የነበረው እውነቱ ሁላችንም እንኳን የዛን ሰዓትም ልጅ ነበርኩኝ ግን ማረሳቸው ብዙ ነገሮች አሉ። አንደኛ ጃልሜዳ ጋር ነው ተወልጄ እና እዛ ጋር ስንት የደርግ ወታደር መሬት ላይ ወድቆ ዝናብ እየዘነበ ጭቃ ውስጥ ያድር እንደነበረ ሁላችንም ያየነው ታሪክ ነው። ከዛም በኋላ ደግሞ መንገድ ላይ ወጥተው ሲለምኑ የነበሩት እነዛ ሰዎች የደርግ ወታደሮች ስለሆኑ ብቻ ነው በኢትዮጵያዊነታቸው እንኳን የተደረገላቸው እንደ ሰው ክብር የተሰጣቸው ነገር ምንም ነገር የለም። እና እኔ አንዳንዴ የሚሰጡት አስተያየት በራሱ ወደኋላ መለስ ቢያስ ደስ ይለኛል። ለምንድን ህዝብን በእኔ አይን ነው ማይል ሳይሆን ህዝብ የራሱ አይን አለውና የራሱ ሊን አለውና ይፈርዳል። እና ይህንን ለማለት ፈልጌ ነው። አመሰግናለሁኝ። እግዜር ይስጥልኝ። ፕሮግራማችሁ በጣም አድናቂና የሁሉንም አስተያየት ስለምታቀርቡም ደግሞ ከየትኛውም ወገን ላይ ሳትሆኑ ሁሉን ነገር ለአድማጭ ስለምታቀርቡ የተለየ አክብሮት አለኝ። ሰለሞን አባት ከዶክተር ጌታቸው መታፈሪያ ጋር ውይይት ሲያደርግ ሰማሁ። የመጀመሪያው አካባቢ ጥሩ ትምህርት አግኝቼበታለሁ። ሁለተኛው ወደ ወደ ዩኒቨርሲቲዎች አካባቢ ሲመጡ ግን ዩኒቨርሲቲዎች በጣም ብዙ ተእንዛዛ መሳሪያ የለም እና ጥራት አይኖረውም ሲሉ ሰማኋቸው። በእርግጥ ጥራት ላይኖረው ይችላል። ግን ጥራት እንዲኖረው ማንነው መጣሪያ መጣሪ ያለበት የሰው ልጅ ነው። መጣሪያ ያለበት እኮ ዶክተሮች አሜሪካ ውስጥ በብዛት አላችሁ። በጣም ብዙ ምናልባት መጠናችሁንም ባላቅም ብዛት ያላችሁ እዛ እንዳላችሁ ሰምቻለሁ። ምናልባት አውሮፓም አካባቢ ሊኖሩ ይችላሉ። እና ጥራት እንዲኖረው ወይ ድርጅቶችን፣ ዩኒቨርሲቲዎችን ጠይቃችሁ ጥራት ሊኖሩ የሚችልበትን መንገድ ብታደርጉ እኮ ነው ጥራት የሚኖረው። ዩኒቨርሲቲማ መብዛት አለበት። ጥራት እንዲኖር ግን ችሎታ ያላችሁ ሰዎች መጠር አለባችሁ፣ መርዳት አለባችሁ። ያ ነው መሆን ያለበት እንጂ ዩኒቨርሲቲ መብዛት የለበትማ። ኢትዮጵያ እኮ አሁን ዘጠና ሚሊዮን ህዝብ ሆኗል። ስለዚህ የግድ ነው። የፖለቲካ ጥያቄ ሆነ ሲሉ ሰማኋቸው። የፖለቲካ ጥያቄ አይደለም፣ ይሄ የግድ የመብት ጥያቄ ነው። ምክንያቱም ሁሉም አዲስ አበባ ተሰብስቦ መሄድ የለበትም፣ ከቻለ በየአካባቢው መማር ማወቅ አለበት። አመሰግናለሁ። ，就。አስተያየት የላካችሁልን ሁሉ እናመሰግናለን። በተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ልትልኩልን ና በአለው መመሪያ መሰረት መልእክቶቻችሁን ለማኖር ትችላላችሁ። አሁን አጫጭር ዜናዎች እናነባለን። የደቡብ ሱዳን ፕሬዚደንት ሳልቫ ኪር ለ24 ወራት ያህል የዘለቀውን የእርስ በርስ ጦርነት ለማቆም የታቀደውን የሰላም ውል አልፈርም ማለታቸው ይታወቃል። ፕሬዚደንት ኪር ስምምነቱን ከመፈረማቸው በፊት የ15 ቀናት ጊዜ እንዲሰጣቸው መጠየቃቸውን አዲስ አበባ በተካሄደው የሰላም ንግግር በሸምጋይነት የተሳተፉት ወገኖች ገልጸዋል። በ15 ቀናት ውስጥ ወደ አገራቸው ተመልሰው ከተለያዩ ወገኖች ጋር መመካከር ነበር የፈለጉት። የመንግስቱ የማስታወቂያ ሚኒስትር ማይክል ማክሮ ዛሬ ጁባ ላይ ባደረጉት ጋዜጣዊ ጉባኤ ባለስልጣኖች ስምምነቱን ስለመፈረም ጉዳይ ከደቡብ ሱዳን ሕዝብ ጋር ይመካከራሉ ብለዋል። ናይጄሪያ በምግብ እጥረት በተጎዱና ለከፍተኛ የሰውነት መማሸሽ የተጋለጡ ከፍተኛ ቁጥር ያላቸው ህጻናት ከሚገኙባቸው ሀገሮች አንዷ ናት። ይሁንና በናይጄሪያ መንግስትና በተባበሩት መንግስታት የህጻናት ተራዶ ፕሮግራም ትብብር የሚንቀሳቀሰው ፕሮጄ ለተጎዱ አልሚ ምግቦችን በማድረስ የበርካታ ህጻናትን ህይወት መታደጉን በቅርቡ ይፋ የተደረገ አንድ መረጃ አመልክቷል። የታይላንድ ጠቅላይ ሚኒስትር ፕራዩት ቻን ኦቻ በሀገሪቱ መዲና ፍንዳታ በደረሰበት አካባቢ በጸጥታ ጥበቃ ካሜራ የታዩ ተጠርጣሪዎች በባለሥልጣኖች እየተፈለጉ መሆናቸውን ገልጸዋል። በፍንዳታው ቢያንስ 22 ሰዎች ሲሞቱ 120 ቆስለዋል። በተለያዩ ምክንያት ሀገሪቱን ለማፍረስ የሚጥሩ ሰዎች አሉ ሲሉም ተናግረዋል። ጠቅላይ ሚኒስትሩ በቴሌቪዥን ባደረጉት ንግግር ሀገሪቱን የማፍረሱ ጥረት የፖለቲካ ዓላማ ያለው ሊሆን ይችላል ኢላማ የሚደረጉትም የኢኮኖሚ የሀገር ጉብኝት ዘርፎች ሊሆኑ ይችላሉ። መንግስት ጥፋተኞቹን አድኖ ለፍርድ ለማቅረብ ይጥራል ሲሉም ጠቅላይ ሚኒስትሩ አስገንዝበዋል። በመጨረሻም ቲንጂያን በተባለችው ባለፈው ሳምንት ትልቅ ፍንዳታ በደረሰባት የቻይና ወደብ ከተማ ዛሬ ዝናብ በመዝነብ የፍለጋውን ጥረት ከባድ አድርጎታል። ባለፈው ሳምንት በአንድ መጋዘን ላይ በደረሰ ፍንዳታ ቢያንስ አንድ መቶ አስራ አራት ሰዎች ሞተዋል። በቦታው ያሉት ሰራተኞች በአደጋው የሞቱትን በአንድ ደቂቃ ዝምታ አስበዋቸዋል፣ ጥሩምባ አሰምተዋል። አብዛኛዎቹ የእሳት አደጋ ሰራተኞች የሆኑ ሃምሳ ሰባት ሰዎች የገቡበት አልታወቅም። አድማጮች ሁለተኛውን የፕሮግራም አጋማሽ ጀምረናል። የመጀመሪያው ቅንብር ሐኪሞን ይጠይቁ ነው። ሳምንታዊ ቅንብር አኪሞን ጠይቁ። ባለፈው ሳምንት የመጀመሪያ ክፍል ዝግጅት በልማድ የኪንታሮት በሽታ በህክምና አጠራር ደግሞ ሂሞሮይድ በመባል በሚታወቀው የበሽታ አይነት ዙሪያ ከአድማጮች የደረሱ ጥያቄዎች የባለሙያ መልስ አግኝተዋል። በዛሬው ተከታይ ዝግጅቱ ይህን የበሽታ አይነት ተከትሎ የቀረበ ሌላ የህመም አይነት የሚመለከት ጥያቄ ነው የሚተናገርበት። ሙያዊ ትንተና የሚሰጡን በዚህ በዩናይትድ ስቴትስ ካሊፎርኒያ የሳክራሜንቶ ከተማ የካይዘር ፐርማነንቴ የካይዘር ፐርማኔንቴ የተባለው የግል ህክምና ተቋም የጠቅላላ ቀዶ ህክምና፣ የአንጀት እንዲሁም የካንሰር ቀዶ ህክምና ልዩ ባለሙያና መምህር ዶክተር ዳንኤል ሽብሩ ናቸው። ዶክተር ዳንኤልን ያዋየው የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር ዳንኤል ሽብሩ፣ የአንድ አድማጫችን ጥያቄ ላይ ነው ዛሬ የምናተኩረው። ከኒውዚላንድ የላኩልን በአጋጣሚ ስማቸው ዳንኤል ነው የ ሰባ አምስት አመት ዕድሜ አዛውንት ናቸው። አቶ ዳንኤል አፈንግጦ የወጣ የሰውነት ክፍል ሄርኒያ የሚለውን ለመተርጎም ነው በአማርኛ የወጣ የሰውነት ክፍል የሚታይበት ሁኔታ ከተከሰተ ሶስት ወር ሆኖታል፣ ይላል በኢሜይል የላኩል ጥያቄ። በቅድሚያ በሽታው በጠቅላላ ሁኔታ ይታከማለይ ነው የሚለው ስለ ህመሙ ምንነት እናስቀድም ይሄ አፈንግጦ ሰውነትን ገፍቶ የሚወጣ ሁኔታ የሚፈጠረው ምን ሲሆን ነው? ብሽሽት አካባቢ መከሰቱ ነው የሚገልጹት። መጀመሪያ ስለ ህመሙ ምንነት እንረዳ፣ ዶክተር ዳንኤል። እሺ በጣም ጥሩ። ይሄ አሁን የጠቀስከው በሽታ ወይንም ህመም እጅግ በጣም የተስፋፋ ኮመን የሆነ በሽታ ነው። ሁሉኛውም አይነት ሰው ላይ ነው የምታየው። ከዜሮ እድሜ አመት ጀምሮ ይኸው እስከ ሰባ አምስት ድረስ ሊይዝ የሚችል ነገር ነው። አስተካከሙ ቀዶ ጥገና ነው እና ያው ህጻናትንና ህጻናት የምንላቸው እንግዲህ ከአምስት አመት ወይ በታች ያሉትን እና ከዛ በላይ ያሉትን ደግሞ ቀዶ ጥገና ቴክኒኩ ወይ ስልቱ የተለየ ነው። አሁን እኚህን አድማጭን በተመለከተ የብሽሽት ወይንም የግሮዊን ህርኒያ ይሄ ማለት የውስጥ በኩል የሆድ ቋቸው ውስጥ ያለው ነገር የጡንቻቸው መርገብ በተመለከተ ነው። ያን የሆነች ደከመች አካባቢ ፈልጎ አፈንግጡ የወጣ ነገር ነው እና ለዚህ ምንድን ነው ሬኮሜንዴሽኑ ብዙ ጊዜ ህመም ካላመጣ ይሄ ነገር ወይ አንድ ሰው በጣም አክቲቭ ካልሆነ ስፖርተኛ፣ ወይ በተለይ ስራው ብዙ የጉልበት ስራ የሚጠይቅ ካልሆነ ዝም ብሎ ማየት ይቻላል። የግዴታ ቀዶ ጥገና ያስፈልገው ማለት አይደለም። ያው ፍራቸው ምንድን ነው፣ አንዳንድ ጊዜ አንጀት የመሳሰሉ ነገሮች እዚህ ውስጥ ካሉ ወደፊት ኢመርጀንሲ ወይ ድንገተኛ እንዳይሆን በማድረግም በአጠቃላይ አክቲቭ ሰው ካልሆነ አንድ ሰው እና ህመም ከሌለው ህመም ሲሉን የስቃይ ስሜት እየፈጠረ አላስቆም አላስቀምጥ የሚለው ካልሆነ ወይም አለመመቸት አንድ ሰው ሲቀመጥ ያማዋል፣ ሲቆም ያማዋል፣ ሲሄድ ያማዋል እና እንደዚህ አይነት ምቾቶች የሚያጓደል ስሜት ካልፈጠረ ዝም ብሎ ማየት ይቻላል። ምንም አይነት የህይወት ላይ የሚፈጥረው አደጋ የለም። ግን ያ ሰው በጣም አክቲቭ ሰው ከሆነ የጉልበት ስራ የሚሰራ ወይ ስፖርተኛ ከሆነ እና ደግሞ ህመም ካለው ቀዶ ጥገና አማራጭ ነው አማራጭ ነው። ዶክተር ዳንኤል አሁንም ወደ አድማጫችን ቀጥታ ጥያቄ ልሂድና የሰውነት ክብደታቸው ከአማካይ በላይ አለመሆኑን ይገልጻሉ። ከከፍተኛ ክብደት ጋር የሚመጣ ሁኔታ እያዛመዱ ይመስለኛል። በቀጥታስ በመንስኤነት የሚታወቁ ነገሮች አሉ ይላሉ። በመንስኤነት የሚታሰቡ ነገሮች አሉ። ይሄ ሁኔታ ፈጥሮብኝ ሊሆን ይችላሉ ብሎ ማየት ይችላል። አንድ ታማሚ ሁለት አይነት ክፍያ ነው ያለው። በህጻናት ላይ መንስኤው ግልጽ ነው። ብዙ ጊዜ ስንወለድ በተለይ ወንዶች ላይ የሆነ እንደ ቦይ አይነት እንደ ትቦ አይነት ቀዳዳ አለ። ወንድ ልጆች ቆለጣቸው ብዙ ጊዜ ማህፀን ውስጥ ሆነው ሆድ ውስጥ ነው ያለው እና ያ በዚህ በቦይ በኩል ነው ወርዶ በኋላ ወደ ታች የሚቀመጠው እና ከተወለዱ ከጊዜ በኋላ ያ ቦይ ያ ትቦ ይዘጋል። ህጻናት ላይ ግን አይዘጋም እና ያ የህርኒያው የዚህ መፈንገጡ ምንጭ ይሆናል። አዋቂዎች ላይ ግን ብዙ ጊዜ መንስኤው ምንድን ነው? የጡንቻ መድከም ወይንም የዛ አካባቢ የጡንቻ መርገብ ነው። ያ መንስኤው ምንድን ነው ወይ? ብዙ ክብደት በማንሳት ብዙ አክቲቪቲ በማብዛት እና ወይንም እርጅና፣ እነኚህ ናቸው መንስኤዎቹ። እንደውም ባይገርምህ አላግባብ በጣም ወፍራም መሆን ይሄንን እንደዚህ የብሽሽት ሄርኒያዎችን ይከላከላል። ምክንያቱም ያው ይሄ ፋቱና የቆዳው ብዛት ደግፎ ይዘዋል ነገሮችን ደግፎ ስለሚይዘው ማለት ነው። በልማድ ብዙ ጊዜ የሰውነት መግፋት የግፊት ሁኔታ የተባባሰ ሁኔታ ይፈጥራል የሚለውን ግምት ይዘው ይመስላል ያን እንድናውቅ እንድንለይ ያደረጉት በተቃራኒው ነው። የሚደጽ አይደለም አንዳንድ ነገሮች ላይባብሱ ትችላሉ። ለምሳሌ ከጅና ጋ የፕሮስቴት ችግር ሲበዛ መሽናት ስለሚያስቸግር ብዙ ማማጥ፣ ድርቀት ሌላው መንስኤ ነው እና ሆዱ ውስጥ ብዙ ይሄ ፕሬሽር የሚጨምሩ ነገሮች እንደ ማማጥ፣ እርግዝና የመሰሉ ነገሮች ይሄንን የብሽሽት ሄርኒያውን ይችላሉ ግን ክብደት አንዱ አይደለም። ሌሎቹ በግልጽ እንደሚታየው ከውስጥ ግፊት የሚፈጥሩ ሾልኮ ወይም አፈንግጦ የወጣውን የሰውነት አካል የበለጠ እንዲወጣ ሊያደርጉት መምስቃዩ ሊጨምሩ ይችላሉ። ትክክል። ያ በጣም ሬር የሆኑ ነገሮችም አሉ፣ ደማስ ካንሰር ምናምን። እነህ ግን በጣም ብዙ አታያች ነው። ዋነኛው ነገር ዕድሜ ነው። ከዕድሜ ጋር የተያዘ ነገር ነው። ምክንያቱ የጡንቻ መርገብ፣ ሌላው ደግሞ የስራ አይነት እና በጣም አትሌቲክ ከሆንክ ስፖርተኛ ሰው ከሆንክ ወይ ብዙ ክብደት የሚያነሳ ሰው ከሆንክ ላይክ ለምሳሌ የጉሎ ስራ የሚሰራ ሰው ከሆንክ እነኝ እነኝ ሰዎች ለእንደዚህ አይነት የሄርኒያ በሽታ የተጋለጡ ናቸው፣ ይበልጥ የተጋለጡ ናቸው። መልካም ዶክተር ዳንኤል የመጨረሻና ድርግ አድማጫችንን ጥያቄ ከቀዶ ህክምና ውጪ ሊረዳ ይችላሉ ይላሉ። በእርስዎ ማብራሪያ በግልጽ እንደተቀመጠው እርሳቸው እድሜያቸው የበለጠ ለዚህ የሚያጋልጣቸው ሰው ናቸው። እድሜያቸው መግለጻቸው ለጥያቄው ማመችን ረድቶናል። ግን ከቀዶ ህክምና ውጪ ሊረዱ ይችላሉ እንዶ ሌላ አማራጭ አለ የግድ ህክምና የሚፈልግ የህመም ስቃይ የፈጠረ ከሆነ አንድ ነገር ምንድን ነው፣ እንደዚህ አይነት ሀርኒያዎች የትም ቦታ የሆኑ የትም አንዴ ከተፈጠሩ አይጠፉም። ሁሌ እንዳሉ ናቸው። አላማው ምንድን ነው? እየሰፉ እና እየባሱ እንዳይመጡ ለማድረግ ነው። አንድ ሰው ሰርጀሪ ካልፈለገ ማለት ነው። እና እኚህ ሰው ያው ህመምና ሌሎች ሌሎች ስሜት ከሌሉባቸው የቅዱ ጥገና ማድረግ አያስፈልጋቸውም። ስለዚህ ምንድን ነው ማድረግ ያለባቸው? የድርቀትን መከላከል፣ የሽንት መስነ ችግር ካለባቸው እሱ ላይ ማተኮር። ሌላው ደግሞ ምንድን ነው የሆኑ ሙታንት አይነት ነገር አለ። እዛችሁ በሽሽቱ ጋር እንደ ኳስ በ እንደ ቴኒስ ኳስ የምታክል ነገር ያለባት እና የአርሷ ነገር ሄርኒያውን ገፋ እርጋ ትይዘዋለች እና ብዙ ጊዜ እሱን ልበሱት እላቸዋለሁ ሰዎቹን። ሰርጀሪ የሚፈልጉ ሰዎች ብዙ ጊዜ ዋክስ ያደረጉ ለሸርሽ ሲሄዱ ወይ ከቤት ሲወጡ ምናምን እሱን አድርገው መሄድ ይችላሉ። እና ይህ ነገሮች ያው ህርኒያው እንዳይባባስ ያደርጉታል። ግን ይህንን ብዬ ሰርጀሪ ማድረግ ከፈለጉም ችግር የለም ሰርጀሪ በጣም ቀላል ነው በቶሎ የሚዳንበት ቀዶ ጥገና ነው እና ደግሞ በጣም ጥሩ ስኬታማ ውጤት ያለው ቀዶ ጥገና ቴክኒክ ነው። ዶክተር ዳንኤል ሽብሩ በሳክራሜንቶ ካሊፎርኒያ የቀዶ ሕክምና ና በተለይም ደግሞ የአንጀት እና የፊንጢጣ ቀዶ ሕክምና እንዲሁም የካንሰር ቀዶ ሕክምና ልዩ ባለሙያ። በሌሎች የአድማጮች ጥያቄዎች መልሰን እንደምናገኘው ተስፋ አድርጋለሁ። ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አሚን አብሮ ይስጥልን። ሰላም። ፕሮግራማችን ይቀጥላል። የምሽቱ የመጨረሻ ቅንብር ግብርና ይሆናል። በያዝነው ክረምት ባጋጠመው የዝናብ እጥረት ምክንያት ረሃብ ይከሰታል የሚል ስጋት እንደሌለው የኢትዮጵያው የግብርና ሚኒስቴር አስታወቀ። እርዳታ የሚሰጣቸውም ሆነ ለረሃብ የተጋለጡ ወገኖች የሉም ሲሉ የህዝብ ግንኙነት ኃላፊው አቶ አለማዩ ብርሃኑ ለቪኦኤ ገልጸዋል። እስክንድር ፍሬው ያነጋገራቸው አቶ አለማየሁ በመግቢያችን የተገለጸውን ሁኔታ በማብራራት ይጀምራሉ። እንግዲህ የዚህ የዝናብ እጥረት ክስተት በየሰባት ዓመቱ ቢያንስ እየተፈራረቀ የሚከሰት መሆኑ ይታወቃል። እንደምታወቀው በንጉሱ ዘመንም ቢሆን ድርቅ ይከሰት ነበረ። መከሰት ብቻ ሳይሆን እንዳሁኑ ለእንስሳት ብቻ መረባረብ ብቻም ሳይሆን የሰው ሕይወት እንደ ቅጠል የሚረግፍበት ጊዜ ነበረ። በደርግ ጊዜም በተመሳሳይ የሰው ሕይወት ነበር እንደ ቅጠል ሲረግፍ የነበረው። አሁን ይሄ ስጋት አይደለም። እኛ እየሰራን ያለነው በግብርና መር ኢኮኖሚ እድገት አቅጣጫ እየተከተልን ባለንበት ጊዜ ውስጥ ረሃብ የሚባል ስጋት የለም፣ እንደ ሀገር እንደ ኢትዮጵያ ማለት ነው። ነገር ግን የዚህ የመኖ እጥረት በተለይ ከአርብቶ አደሮች ጋር ተያይዞ ከህይወታቸው ጋር ተያይዞ ስላለ ከሰው ባልተናነሰ ሁኔታ ትኩረት ሊሰጥ ይገባል በሚል ነው መንግስት ትኩረት ሰጥቶ እየሰራበት ነው ያለ። ስለዚህ እድገቱ ሳይስተጓጎል የግብርና ልማት እድገታችን ሄደ እያለ ከመሆኑ ጋር ተያይዞ እድገቱ እንዳይስተጓጎል የእንስሳት ሀብት ልማታችን እንዳይወድቅ የተፈጥሮ ሀብት ጥበቃ ስራችን፣ የአደጋ መከላከልና ዝግጁነት እንዲሁም ደግሞ በሰብል ልማት በሁሉም ሁሉ አቅም በሆነ አቅጣጫ እድገቱ እንዳይስተጓገል ከሚል ርብርብ የተነሳ ነው እንጂ ስጋቱ ወይም አደጋው የሰው ህይወት ላይ አደጋ አድርሷል በሚል አይደለም ርብርብ እየተደረገ ያለው ማለት ነው። እስካሁን በአብራሩ መሰረት ጉዳት እየደረሰ ያለው ወይም ጉዳት ይደርሳል ተብሎ የሚጠበቀው በእንስሳት ላይ ብቻ ነው እንጂ ለረሃብ እየተጋለጠ ሰው የለም። በዚህ የዝናብ እጥረት ምክንያትም ረሃብ ጥያቄ ውስጥ የሚገባ ጉዳይ አይደለም እያሉ ነው። በትክክል ይሄንን በየቦታው የዝናብ እጥረቱ ያለባቸውን አካባቢዎች እንኳ በአካል ደርሶ ማየትና ማረጋገጥ የሚቻል ጉዳይ ነው። የዝናብ እጥረት በኢትዮጵያ ብቻ የተከሰተ አይደለም፣ ዓለም አቀፋዊ ጉዳይ ነው። ነገር ግን ይህን የተከሰተውን የዝናብ እጥረት በዘላቅነት እንዴት ነው አርሶ አደሩንም ሆነ አርብቶ አደሩን ከዝናብ ጥገኝነት አላቀን በተለይም በመስኖ ልማት አቅጣጫ ህዝቡን በማሰማራት ህብረተሰባችንን ከዝናብ ጥገኝነት አላቆ በዘላቂነት እድገቱን ማስቀጠል የሚቻልበት አቅጣጫ ነው። በሁለተኛው ጂቲፒ እንደ ዋና አቅጣጫ ተቀምጦ እየተሰራበት ያለና በሁለተኛው የእድገትና በሁለተኛው የእድገትና ትራንስፎርሜሽን እቅድ ውስጥ የዚህ የዝናብ ጥገኝነትን በዚህ በአደጋ መከላከልም የዚህ የአደጋ መከላከል ክስተት ስጋት ስራ አመራርን በአዲሱ ፖሊሲ መሰረት ዝግጁነትን ችግሮች ሊከሰቱ ይችላሉ። ሰው ሰራሽ ይሁን ተፈጥሮ ይሁን የሚከሰተውን የመቋቋም አቅም ላይ ደርሳለች ሀገራችን ማለት ነው። ስለዚህ ከጠባቅነት፣ ከተረጂነት ተላቃ ራሷን ህዝቧን መመገብ በምትችልበት ደረጃ ላይ ደርሶ አርሶ አደሩም ከራሱ ለፍጆታ ከሚያመርተው ውጭ አልፎ ለገበያ የሚያመርትበትን አቅጣጫ እየተከተል እየተሰራ ስለሆነ አሁን በወቅቱ የተከሰተው ነገር ሊያሸብርና ሌላ መልክ ሊያስዝ የማይገባ ጉዳይ መሆኑን ሊገልጽ እፈልጋለሁ። እንስሳት ጉዳት እንዳይደርስባቸው መኖ የማቅረብ ስራ እየሰራን ነው ብሎኛል። ቅድም በዝናቡ እጥረት ምክንያት ሰዎችስ የምግብ እጥረት እንዳያጋጥማቸው በዚሁ የዝናብ እጥረት ምክንያት ለሰዎች የሚደርስ ወይም የሚሰጥ እርዳታ አለ ወይ? ይህን የመጨረሻ ጥያቄ አደርገዋለሁ። እንግዲህ በዘላቅነት እየሰራን ያለ ነው ከተረጂነት ህብረተሰባችን ማላቀቅ ነው ዋናው ግባችን። ህዝቡን ከተረጂነት ማላቀቅ ነው። እስከዛ ድረስ ግን መደረግ ያለበት በመደበኛነት የሚሰራ ስራ አለ። የአደጋ መከላከልና ዝግጁነት ዋናው ስራው ቅድም እንዳነሳውለ የአደጋ ክስተት ስጋት ስራ አመራር ላይ ቀድሞ ነው የሚሰራው። አሁን ድሮ ምላሽ መስጠት ላይ ነው የምንሰራው ምላሽ መስጠት ማለት ከደረሰ በኋላ ህይወት በማዳን ዙሪያ ነው የሚሰራ። አሁን ግን ምላሽ በመስጠት ብቻ ሳይሆን በዝግጁነት ድሮ ገጠር ብቻ ነው የምንሰራው፣ አሁን ከተማም ጭምር ላይ ነው የሚሰራው እና በተደራጀ ያከዋል በአንድ ተቋም ብቻ የሚሰራ ስራል ስላልሆነ አሁን ደግሞ ሁሉንም ሴክተሮች ባካተተ መልክ በተለይ በዚህ ዙሪያ ላይ ድርሻ ይኖራቸዋል የተባሉት ሴክተሮችን በማካተት በዚህ በአደጋ ክስተት ስጋት ዙሪያ ላይ በተቀናጀ ሁኔታ ሰፊ ርብርብ እየተካሄደ ከመሆኑ ጋር ተያይዞ ምግብ እጥረት ሊከሰታል ብለን አንጠብቅም። እንዳይከሰት መደረግ ስለሚገባቸው ስራዎች ዙሪያ ሰፊ ጥናት እየተደረገና ስራዎች እየተሰሩ ናቸው። በሰው ህይወት ላይ ጉዳት አይደርስም። ስለዚህ ለሰዎች እርዳታ እያቀረባቸው አይደለም በመደበኛነት እርዳታ አንለውም እኛ። እሱም አሁን ከዚህ ከዝናብ ውጥረት ጋር ከአሁኑ ከወቅታዊ የዝናብ ውጥረት ጋር በተያያዘ ማለት አሁን እያደረግነው ያለ ነው። ሰዎች ቁጭ ብሎ እንዲረዱ ሳይሆን ልማቱን እንዲያካሂዱ ነው እየተደረገ ያለ። ስለዚህ አሁን እርዳታ መስጠት አለመስጠት ሳይሆን እርዳታ የሚቀበሉት አመለካከቱ እንዴት ነው፣ ከችግር የሚወጡበት እየሰሩ የዚህ የሴፍትኔት ፕሮግራማችን አርሶ አደሩም ሆነ አርብቶ አደሮች ከስራ ጋር አያይዞ ድጋፍ በሚደረግላቸው ሁኔታ ነው እንጂ አሁን የተረጅነት የጠባቅነት መንፈስና አሰራር ኮምፕሊት እሱን ለማስቀረት ሰፊ ጥረት እየተደረገ ነው ያለ። እንደ ሀገርም፣ እንደ መንግስት የተጣለ ግብ ይሄ ከመሆኑ ጋር ተያይዞ የጠባቅነት ስራ እንዲቀር ነው ትልቁ ነገር። እንግዲህ አጠቃላይ ግባችሁን ነው የገለጹልኝ አቶ አለማየሁ። ሴፍቲኔትም ከዚህ ቀደም ጀምሮ የነበረ ፕሮግራም እንደሆነ አውቃለሁ። የእኔ ጥያቄ አሁን በተፈጠረው የዝናብ እጥረት ምክንያት የእንስሳት መኖ እንዳይጓደል እያቀረብን ነው ስላሉኝ ሰዎች ከዚህ ዝናብ እጥረት ጋር ከዚህ ከወቅታዊ አሁን ከዚህ ክረምት ጋር ተያይዞ የምግብ እጥረት እንዳያጋጥማቸው እየተደረገ ያለ ነገር አለው? የምግብ አቅርቦት ለምሳሌ እያረጋችሁ ነው ወይ? ማለት ነበር። የምግብ እጥረት ይከሰታል ብለን አናስቀምጥም። የምግብ እጥረት ከተከሰተ የማናቀርብበት ምክንያት የለም። በዋናነት ክልሎች ያለበትን ሁኔታ ያውቃሉ። እስካሁን ግን ሰዎች ተርበዋል፣ የምግብ እጥረት አጋጥሟል የሚል መረጃ ከየትኛውም ክልል አላገኘንም። ሊኖርም አይችልም ብለን ነው የምንጠብቀው። በመደበኛነት ግን የምንሰራቸው ስራዎች እንዳሉ ይቀጥላሉ፣ በመደበኛነት ይቀጥላሉ። አሁን ስጋት ውስጥ አሉ ብለን እየተረባረብ ነው ያለ ነው የምን ነው እጥረት በተለይ ቆላማ አካባቢ፣ አርብቶ አደር አካባቢ የዝናብ እጥረቱ አሁንም እየተሻሻለ ነው ያለው ለነገሩ የመኖ እጥረት ያጋጥማቸዋል ከሚል አንጻር ነው እየሰራን ያለ ነው የምግብ እጥረት የለንም የምግብ መጠባበቂያ ክምችት በበቂ ያለን እንደሀገር ስለዚህ የዚህ ስጋት የለንም አንድም ቦታ የምግብ እርዳታ አይቀርብም አሁን በእርግጠኝነት ማለት ነው ምክንያቱም የምግብ እጥረት ያጋጠማቸው ክልሎች የሉም የእንስሳት መኖ ውሃ ውሃ የማቅረብ መኖ በማቅረብ ግን በከፍተኛ ደረጃ ስራ እየሰራ ነው ያለ ነው። አቶ አለማየሁ ብርሃኑ በኤፍዲሪ የግብርና ና ገጠር ልማት ሚኒስቴር የህዝብ ግንኙነት ቢሮ ኃላፊ በጣም ነው ማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም አመሰግናለሁ። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ለቅዳሜ ፕሮግራም ማሳሰቢያ ያለን። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም ለጥያቄው መልስ ይሰጣሉ። የውጭ ጉዳይ ሚኒስትሩ በወቅታዊ የኢትዮጵያና አካባቢ ጉዳዮች ላይ ላሉ ጥያቄዎች መልስ ሊሰጡ ተዘጋጅተዋል። ጥያቄዎቻችሁን እስከ ከነገ በስቲያ ሐሙስ ነሐሴ 14 2007 ዓ ም ምሽት በስልክ ቁጥራችን 202 205 9 9 42 የውስጥ መስመር 14 ደውለው ያኖሩልን ወይም በኢሜይል ሆን አት ቪኦኤ ኒውስ ዳትካም ይላኩልን ወይም ደግሞ ለጥያቄዎቹ በቀጥታ መልስ እንዲሰጡ ከፈለጉ የስልክ ቁጥሮን እርሶ ይነግሩንና እኛ ለርሶ ደውለን ከውጭ ጉዳይ ሚኒስትሩ ጋር በቀጥታ ተነጋግረው ጥያቄዎችንም ማለት ጥያቄዎቹንም ያቀርቡላቸዋል ማለት ነው። አድማጮች እንግዲህ ፕሮግራማችን ወደ መገባደዱ ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ጆዜፍ ኮኒንና ዘሎርድ ሬዚስታንስ አርሚ በመባል የሚታወቀውን የጥፋት ሰራዊት ለፍርድ ለማቅረብ የተያያዘው ዓለም አቀፍ እንቅስቃሴ ዩናይትድ ስቴትስ ምክር ቤት ደርሷል። ከ12 የሚበልጡ በሁለቱም ፓርቲዎች ውስጥ ያሉ የተወካዮች ምክር ቤት አባላት ኮኒንና ኤልአርኤ የቀጠሉትን ሰብአዊ ወንጀል ለማውገዝ ኅብረት ፈጥረው ውሳኔ ለማሳለፍ ተዘጋጅተዋል። ተመሳሳዩ የውግዘት ውሳኔ በሴኔት ውስጥም እየተዘጋጀ ሲሆን እርምጃው የአፍሪካ ኅብረት የአካባቢው ግብረ ኃይል የኮኔን ሽምቅ ተዋጊ ሠራዊት አድኖ ለመያዝ እንዲያስችለው ዩናይትድ ስቴትስ የጀመረችውን እርዳታ እንድትቀጥል ያደርጋል። ውሳኔው በተጨማሪም ምክር ቤቱ ከአካባቢው ሀገሮች ጋር በመተባበር ለሚሠሩ የዩናይትድ ስቴትስ ወታደራዊ አማካሪዎች የሚሰጠውን እርዳታ እንዲቀጥል ጥሪ ያቀርባል። ባለፈው ሰኞ ነሐሴ አራት ሁለት ሺህ ሰባት ዓ ም የዩናይትድ ስቴትስ ሕግ አርቃቂዎች የኮኒን ሰራዊት አድኖ ለማጥፋት ስለሚቻልበት መንገድ ማብራሪያ ተሰጥቷቸዋል። በዚሁ ወቅት የሕዝቡን ንቃተ ሕሊና በማዳበር በአጥፊ ቡድኑ የሚፈጸሙ ግፎች ምን ያህል ከባድ እንደሆኑና ለፍርድ መቅረብ እንዳለባቸው ከሚሠሩ መንግሥታዊ ካልሆኑ ድርጅቶችም የምስክርነት ቃል አዳምጠዋል፣ ይልና ርዕሰ አንቀጹ ሐተታውን ይቀጥላል ጆዜፍ ኮኒ ሄግ በሚገኘው ዓለም አቀፉ የወንጀል ፍርድ ቤት ክስ የተመሠረተበት እንደ አውሮፓውያን ዘመን አቆጣጠር በ205 ዓ ም መሆኑ ይታወቃል። እስካሁን ግን ተይዞ ለፍርድ ሊቀርብ አልቻለም። የዚህ ጽንፈኛ አነስተኛ፣ ግን ደግሞ ጨካኝ ታጣቂ ቡድን በዩጋንዳ ስፋት ባለው ስፍራ የሚኖሩ ሰላማዊ ዜጎችን አሸብሯል። በኮንጎ ዲሞክራሲያዊት ሪፑብሊክ፣ በደቡብ ሱዳንና በማዕከላዊ አፍሪካ ሪፑብሊክም ተመሳሳይ ሽብር በመፍጠር 465 ሺህ የሚሆኑ ሰዎችን ከቤት ንብረት አፈናቅሏል። ቡድኑ የተፈጠረባት ዩጋንዳና ተጎራባች አገሮች የኤልአርኤን አጥፊ ዘመቻ ለማክሸፍ ለዓመታት ታግለዋል። በአፍሪካ ኅብረት፣ በተባበሩት መንግሥታት ድርጅት፣ በዩናይትድ ስቴትስና ሌሎች ዓለም አቀፍ ሸሪኮች እርዳታ ቡድኑ በሲቪሎች ላይ ሲያደርስ የቆየው ጥቃት በእጅጉ ተዳክሟል። ሆኖም ሙሉ በሙሉ ማውደም አልተቻለም ካለ በኋላ የቪኦኤ እርዕሰ አንቀጽ ሐተታውን ሲያጠቃልል ይህ የዩናይትድ ስቴትስ ኮንግሬስ የወሰደው እርምጃ የሚያሳየው ሀገራችን የጆዜፍ ኮኒን አጥፊ ሰራዊት ለመደምሰስ ጥረት ከያዙ ሀገሮችና ሕዝቦች ጎን መቆሟን ነው። የኤል አር ኤ ሰራዊት መሳሪያ እንዲያስቀምጡና ከአጥፊ ቡድኑ እንዲለዩ ጥሪ እናቀርባለን። ከዚህ ጨካኝና ረመኔ ቡድን ተላቀው ወደ ሰላማዊ ኑሮ ለሚመለሱ ደግሞ ከቤተሰባቸው ጋር እንደገና የሚቀላቀሉበትንና ኅብረተሰብ ውስጥ የሚገቡበትን መንገድ ለማመቻቸት ጥረት የያዙትን የአካባቢውን መንግሥታት እንደግፋለን ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ዘግይቶ በደረሰን ዜና መሰረት የአሜሪካ የዜና ስርጭት ኩባንያ ቦርድ ጆን ላንሲንግን በዋና ጉዳይ አስፈጻሚነት ሰይመዋል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስከ 4 ሰዓት በ19 በ25 ምልትና በ25 ሜትር ባንድ የሚያሰማውን ፕሮግራም እዚህ ላይ ያበቃል። ነገ በአማርኛው ፕሮግራም ከምሽቱ 1 እስከ 1 ተኩል ከዚያም በመደበኛው ከሦስት እስከ አራት በምናቀርበው እንገናኛለን። ያስተናገድናችሁ እኔ አዲሱ አበበና አዳነች ፍስሐዬንን ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል በዚህ በወቅታዊ ፕሮግራም፣ በወቅታዊ ሙዚቃ በጠላሁን ገሰሰ ዜማ እንሰናበታለን። ደህና ደሩ ይ አይች ላርጋለቋቸው ወይ ማማ ወይ አባባ ብለው ሲሉ ሆደ ባባ አስጨነቀኝ ጭንቀታቸው ምንስኔ ምላርጋችው ሳያቸው ዓይኔ አፍጥጦ ተለየ፣ ልቤ ደንቅጦ ተብረከረከ ጉልበቴ። ምላድርግዋ ድህነት በረሃብ ስቃይቼ ነበር ግማሹ ጎኔ ትቸገር። ክው ክው ብሎ ደርቋፋቸው የእግዜር ውሃ ሲሰማቸው፣ ዋይ ዋይ ዋይ ሴሎ Ier habe un bun pânzi se nu, ia cer cu vaine aici, mă lader gală cu ce Vai, vai, vai se ier Iar habe un bun pânzi se ia cer cu